መጽሐፈ መሳፍንት ምዕራፍ ስምንት። የኤፍሬም ሰዎች ይህ ያደረግህብን ምንድን ነው? ምድያምን ለመዋጋት በወጣ ጊዜ ለምን አልጠራህንም? አሉት። ጽኑ ጥልም ተጣሉት። እርሱም እኔ ካደረግሁት እናንተ ያደረጋችሁት አይበልጥምን? የኤፍሬም ወይን ቃርሚያ ከአቢዔዜር ወይን መከር አይሻልምን? እግዚአብሔር የምድያምን መኳንንት ሄሬብንና ዜብን በእጃችሁ አሳልፎ ሰጥቶአቸዋል። እናንተ ያደረጋችሁትን የሚመስል እኔ ምን ማድረግ እችል ኖሮአል አላቸው። ይህን በተናገረ ጊዜ ቍጣቸው በረደ። ጌዲዮንም ከሦስት መቶ ሰዎች ጋር ወደ ዮርዳኖስ ደርሶ ተሻገረ። ምንም እንኳ ቢደክሙ ያሳድዱ ነበር። የሱኮትንም ሰዎች የምድያምን ነገሥታት ዛብሄልንና ስልማናን ሳሳድድ ደክመዋልና እኔን ለተከተሉ ሕዝብ እንጀራ እባካችሁ ስጡ አላቸው። የሱኮትም አለቆች እኛ ለሠራዊትህ እንጀራ እንድንሰጥ የዛብሄልና የስልማና እጅ አሁን በእጅህ ነውን? አሉ። ጌዲዮንም እግዚአብሔር ዛብሄልንና ስልማናን በእጄ አሳልፎ ሲሰጠኝ እኔ በምድረ በዳ እሾህና በኵርንችት ሥጋችሁን እገርፈዋለሁ አለ። ከዚያም ወደ ጵንኤል ወጣ ለጵንኤልም ኤልም ሰዎች እንዲሁ አላቸው። የጵንኤልም ሰዎች የሱኮት ሰዎች እንደመለሱ መለሱለት። እርሱም የጵንኤልን ሰዎች ደግሞ በደህና በተመለስኩ ጊዜ ይህን ግንብ አፈርሰዋለሁ ብሎ ተናገራቸው። ዛብሄልና ስልማናም ከሰራዊቶቻቸው ጋር በቀርቀር ነበሩ። ሰይፍ በሚመዙ መቶ ሀያ ሺህ ሰዎች ወድቀው ነበርና ከምሥራቅም ሰዎች ሰራዊት ሁሉ የቀሩ አሥራ አምስት ሺህ ያህል ሰዎች ነበሩ። ጌዲዮንም የድንኳኑን ተቀማጮች ባሉበት መንገድ በኖባህና በዮግባሃ በምሥራቅ በኩል ወጣ። ሠራዊቱም ተዘሎ ነበርና ሠራዊቱን መታ። ዛብሔልና ስልማናም ሸሹ፣ እርሱም አሳደዳቸው። ሁለቱንም የምድያም ነገሥታት ዛብሔልና ስልማናን ያዘ። ሠራዊቱንም ሁሉ አስደነገጠ። የኢዮአስ ልጅም ጌዲዮን ከሄሬስ ዳገት ከሰልፍ ተመለሰ። ከሱኮትም ሰዎች አንድ ብላቴና ይዞ ጠየቀው። እርሱም የሱኮትን አለቆችና ሽማግሌዎች ሰባ ሰባት ሰዎች ጻፈለት። ወደ ሱኮትም ሰዎች ወጥቶ ለደከሙት ሰዎች እንጀራ እንሰጥ ዘንድ የዛብሄልን የስልማናን እጅ አሁን በእጅህ ነውን ብላችሁ የተላገዳችሁብኝ ዛብሄልና ስልማና እነሆ አለ። የከተማይቱንም ሽማግሌዎች ያዘ። የምድረ በዳንም እሾህና ኵርንችት ወስዶ የሱኮትን ሰዎች ገረፋቸው። የጵንኤልንም ግንብ አፈረሰ፣ የከተማይቱንም ሰዎች ገደላቸው። ዛብሔልና ስልማናን በታቦር የገደላችኋቸው ሰዎች እንዴት ያሉ ነበሩ አላቸው። እነርሱም እንደ አንተ ያሉ ነበሩ፣ አንተንም ይመስሉ ነበር መልካቸውም እንደ ንጉሥ ልጆች መልክ ነበር ብለው መለሱለት። እርሱም የእናቴ ልጆች ወንድሞቼ ነበሩ፣ አድናችኋቸው ቢሆን ኖሮ ሕያው እግዚአብሔርን እኔ አልገድላችሁም ነበር አለ። በኵሩንም ዮቴርን ተነሥተህ ግደላቸው አለው። ብላቴናው ግን ገና ብላቴና ነበርና ስለ ፈራ ሰይፉን አልመዘዘም። ዛብሄልና ስልማናም የሰው ኃይሉ እንደ ሰውነቱ ነውና አንተ ተነሥተህ ውደቅብን አሉት። ጌዲዮንም ተነሥቶ ዛብሄልና ስልማናን ገደለ። በግመሎቻቸውም አንገት የነበሩትን ስሉሴዎች ማረከ። የእስራኤልም ሰዎች ጌዲዮንን ከምድያም እጅ አድነኸናልና፣ አንተ ልጅህም የልጅ ልጅህም ደግሞ ግዙን አሉት። ጌዲዮንም እኔ አልገዛችሁም፣ ልጄም አይገዛችሁም፣ እግዚአብሔር ይገዛችኋል አላቸው። እስማኤላውያንም ስለ ነበሩ የወርቅ ጕትቻ ነበራቸውና ጌዴዎን ሁላችሁ ከምርኮአችሁ ጉትቻችሁን እንድትሰጡኝ እለምናችኋለሁ አላቸው። እነርሱም ፈቅደን እንሰጥሃለን ብለው መለሱለት። መጐናጸፊያም አነጠፉ፣ ሰውም ሁሉ የምርኮውን ጉትቻ በዚያ ላይ ጣለ። የለመነውም የወርቅ ጉትቻ ሚዛኑ ከአምባሩ፣ ከድሪውም፣ የምድያምም ነገሥታት ከለበሱት ከቀዩ ቀሚስ በግመሎቻቸውም አንገት ከነበሩት ስሉሴዎች ሌላ ሺህ ሰባት መቶ ሰቀል ወርቅ ነበር። ጌዲዮንም ኢፉድ አድርጎ አሰራው፣ በከተማውም በኦፌራ አኖረው። እስራኤልም ሁሉ ተከትሎ አመነዘረበት፣ ለጌዲዮንና ለቤቱም ወጥመድ ሆነ። ምድያምም በእስራኤል ልጆች ተዋረደ፣ ራሳቸውንም ዳግመኛ አላነሱም። በጌዲዮንም እድሜ ምድሪቱ አርባ ዓመት አረፈች። የኢዮአስም ልጅ ይሩበዓል ሄዶ በቤቱ ተቀመጠ። ለጌዲዮንም ብዙ ሚስቶች ነበሩትና ከወገቡ የወጡ ሰባ ልጆች ነበሩት። በሴኬምም የነበረችው ቁባቱ ወንድ ልጅ ወለደችለት። ስሙንም አቢሜሌክ ብሎ ጠራው። የኢዮአስም ልጅ ጌዲዮን በመልካም ሽምግልና ሞተ። በአቢዔዝራውያንም ከተማ በኦፌራ በነበረችው በአባቱ በኢዮአስ መቃብር ተቀበረ። እንዲህም ሆነ ጌዲዮን ከሞተ በኋላ የእስራኤል ልጆች ተመለሱ፣ በአሊምንም ተከትለው አመነዘሩ፣ በዓል ብሪትንም አምላካቸው አደረጉ። የእስራኤልም ልጆች በዙሪያቸው ከነበሩት ከጠላቶቻቸው ሁሉ እጅ ያዳናቸውን አምላካቸውን እግዚአብሔርን አላሰቡትም። እርሱም ለእስራኤል በጎ ነገርን ሁሉ እንዳደረገ መጠን እነርሱ ለጌዲዮን ለይሩ በዓል ቤት ወረታ على درجه